የዓለም ሀብታሞቹ ሀገሮች ይህን የቅዳሜና እሁዱን ዓመታዊ ስብሰባ የሚያደርጉት በንግድ እድገትና በሥራ መፍጠር ትልሞች ላይ ተስፋ አስቆራጭ ሁኔታዎች እየታዩ ባለበት ወቅት ነው። የጂ ሃያ መሪዎች አሁን እያሉ ያሉት ላለፉት አምስት ዓመታት በዓለም ላይ ከደረሰው የኢኮኖሚ ቀውስ ለማገገምና የገንዘብ ተቋሙን ታማኝነት ለማረጋገጥ ከነበራቸው ትኩረት አዳዲስ ፖሊሲዎችን ወደ መንደፉና ዘላቂ እድገት በማምጣቱ ላይ እንረባረባለን ነው። በአፍሪካ በብዙ ሀገሮች የምጣኔ ሀብት ቢመዘገብም በሀያዎቹ የዓለም ከበርቴ ሀገሮች ቡድን ውስጥ ቋሚ አባል ደቡብ አፍሪካ ብቻ ናት። ሌላው ደግሞ እንደ ከበርቴዎቹ ሁሉ በርካታ የአፍሪካ ሀገሮችም ሥራ አጥነትን ጨምሮ ተመሳሳይ ችግሮችን ይጋራሉ እና በጂ 20 ቡድን ውስጥ የደቡብ አፍሪካ አባል መሆን ለውጥ ያመጣሉ ወይ የሚል ጥያቄ ተነስቷል። ውልፌ ብሮዴ በደቡብ አፍሪካ ዓለም አቀፍ ጉዳዮች ተቋም የንግድ ልማትና የባለ ሀብቶች ዘርፍ ማህበር ኃላፊ ናቸው። በጂ 20 ውስጥ አንድ ብቻ የአፍሪካ ሀገር አባል መሆኑ በራሱ የአህጉሪቱ አጀንዳ ቡድኑ ቅድሚያ የማይሰጠው መሆኑን ያረጋግጣል ብለዋል። በአጣዳፊ ሁኔታ የሚያስፈልጉን መሠረተ ልማቶች፣ የአገልግሎት ሰጪውን ዘርፍ ማጎልበት የባህር በሮችን፣ መንገዶችንና የባቡር ሀዲዶችን የመሳሰሉ ግዙፍ መዋቅሮችን መዘርጋት ናቸው። ሙያ ማሻሻል፣ የአቅም ግንባታን ማጠናከር፣ የባንክ የቴሌኮሚኒኬሽንስና የጤና ዘርፍን በማሻሻል ረገድም እገዛ ያስፈልገናል። በአፍሪካ አሁን ኢቦላን የመሳሰሉ ችግሮችም አሉብን። እርሱን ለመዋጋት በያዝነው ጥረትም እገዛ ያሻናል። ዛሬ የጂ20 ትኩረት ለስራ አጡ አዳዲስ ስራዎችን በመፍጠርና እድገትን በማስገኘቱ ላይ ቢሆንም በአፍሪካ አብዛኞቹ ችግሮች ስር የሰደደ ሙስና፣ ክምር ዕዳና ከፍተኛ የገንዘብ ጦት ናቸው። በኦክስፋም የአስተዳደር አማካሪ ማሪያኔ ቦናቬንቱራ እንደሚሉት ጂሃ በቀረጥ የሚበዘበዙ ታዳጊ አፍሪካ ሀገሮችን ሊረዱ ይገባል። ባለሥልጣናው አክለው አህጉሪቱ በሕገ ወጥ መንገድ ወጥቶ ባጣችው ገንዘብ በቢሊዮኖች የሚገመት ዶላር ያልተከፈለ በሚባል ቀረጥ ትነጠቃለች ሲሉ ያስረዳሉ። we have about $100 billion estimated of lost በታዳጊ ሀገሮች ውስጥ በሕገ ወጥ መንገድ በሚፈሱ ገንዘቦች በ100 ቢሊዮን ዶላር የሚገመት ሀብት አጥተናል። ከሰሐራ በታች በሚገኙ የአፍሪካ ሀገሮች በ2008ና በ2010 ዓ.ም መካከል እንደተባለው ከሆነ 72 ቢሊዮን ዶላር በሕገ ወጥ መንገድ ጠፍቷል። አንዳንድ የኢኮኖሚ ባለሙያዎች እንደ ጂ ሃያ ያሉ ቡድኖች ጠቃሚ ቢሆኑም ለአፍሪካ ችግሮች ግን መፍትሄ ይሆናሉ ማለት አይደለም ሲሉ ያስረዳሉ። ቪክ ቫን ቮርን በደቡብ አፍሪካ ዓለም አቀፍ የሠራተኞች ማኅበር ዲሬክተር አንዱ ናቸው። አፍሪካውያን ከጂ ሃያ ምክርን ሊጠይቁና ከስኬታቸው ልምድ ሊቀስሙ ይችሉ ይሆናል እንጂ ከቡድኑ የኢኮኖሚ እድገት ደጃፋቸው ድረስ ይመጣል ብለው ግን መጠበቅ የለባቸውም ብለዋል። g20የአፍሪካ ሀገሮች ላሉባቸው ችግሮች ጂ20 መፍትሄ ያመጣል ብለን ማሰብ የለብንም። አህጉሪቷ ላሉባት ከፍተኛ የሥራ አጦችና የመዋለ ንዋይ ምደባ ችግሮች ቡድኑ መፍትሄ ያመጣል ማለት አይኖርብንም። ማድረግ ያለብን በመጪው ስብሰባ ላይ ከሚደረጉ ክርክሮች መማር የእኛንም ሐሳብ ማጋራት ነው። ዋነኛው ሥራችን በራሳችን አፍሪካ ውስጥ መተግበር የምንችለው ላይ ማተኮር ነው። ከነገ በስቲያ በብሪስቤን የሚካሄደው የ2014 የጂ20 መሪዎች ስብሰባ ለቡድኑ ዘጠነኛው መሆኑ ነው።